የማኅበራዊ መገናኛ ዘዴዎች ቅኝት። ድሮ ድሮ እረኛ ምን አለ ይባል ነበር አሉ። እኛ ደግሞ የማኅበራዊ ድረ ገጾች ምናሉ ብለን ፌስቡክና ትዊተርን ቃኘት ቃኘት አድርገናል። የማኅበራዊ መገናኛ ዘዴዎች ቅኝት መሰናዷችን ተጀምሯል። እሸት የበቀለ ነኝ፣ አብራችሁን ቆዩ። ሰዓሊዋ ምህረት ከበደ አዲስ አበባ ሜክሲኮ አደባባይ አቅራቢያ በ17 ዓመቷ ታዳጊ ላይ የተፈጸመው ድርጊት እጅግ አስቆጥቷታል። ምህረት ባለፈው ሰኞ በፌስቡክ ማህበራዊ ድረገጽ ላይ ባሰፈረችው አስተያየት ታዳጊዋን የገደለው አንድ ግለሰብ ብቻ አይደለም ብላለች። በምህረት አስተያየት ገዳዩ በእንዲህ አይነት ስነ ልቦና ተቀርጾ እንዲያድግ የተባበረው ማህበረሰብ ሁሉ አለበት። ምህረት ወንድን የበላይ አድርጎ ያነገሰው ማህበረሰብ ሊለወጥ ግድ ነው የሚል አቋም እንዳላት በዚህ ጽሑፍ አጠቁማለች። ሰላም ሙሴ የተባለች የፌስቡክ ተጠቃሚ አስተያየቷን ከመዘግየቱ በፊት ስለምን አላመለከተችም ብሎ የሚጠይቅ ይኖራል ስትል ትጀምራለች። ምክንያቱም ፖሊስ ሊስቅባትና ወዷት እንደሆነ ብቻ ሊነግራት ይችላል፣ ስትል መሰል ጥቃቶችን ቀድሞ ለመከላከል አስቸጋሪ ነው ብላ እንደምታምን ገልጣለች። በሰላም እምነት ታዳጊዋ ስጋቷን ለፖሊስ ብትገልጥ እንኳ ጥቃት እስካልተፈጸመብሽ ድረስ ምንም ልናደርግ አንችልም የሚል ምላሽ ሊሰጧት ይችላሉ የሚል እምነት እንዳላት የግል አስተያየቷን አስፍራለች። የወንድ ልጅ ወንድነት የሚለካው በጉልበቱ እስከሆነ ድረስና ሴት ልጅ ለሚቀርብላት የፍቅር ጥያቄ እምቢ ተዋ እንደ መግደርደር ወይም እየተግደረደረች ካልሆነ ደግሞ ፍቅርን ረግጣ የሄደች ጨካኝ ተደርጋ መታሰብ እስካልቆመ ድረስ ወንዳ ወንድነትና ለሴትነት የተሰጠው ማህበራዊ አስተሳሰብ ጥያቄ ውስጥ ይወድቃል ብላለች። ሰላም ነገሩ እንዲህ ነው። በማህበራዊ ድረገጾች በስፋት የተሰራጨው የኢትዮጵያ ኦብዘርቨር ዘገባ እንደሚጠቁመው የአስረኛ ክፍል ተማሪ የሆነችው ናኦሚ ጥላሁን አንገቷ ላይ በስለት በተፈጸመባት ጥቃት ህይወቷ አልፏል። ታዳጊዋ ወደ ባልቻ ሆስፒታል ብትወሰድም ህይወቷ ሊተርፍ አለመቻሉን ድረገጹ አስነብቧል። የናኦሚ ጓደኞች ጥቃት ፈጻሚው እወድሻለሁ ባይ እንደነበር ለድረገጹ ነግረውታል። አዲስ አበባ እንዲህ በመውደድና በፍቅር ስም ጥቃት ሲፈጸምባት የመጀመሪያው አይደለም። ከሶስት ዓመታት በፊት ሀና ላላንጎ የተባለች የ16 ዓመት ታዳጊ በተፈጸመባት የአስገድዶ መድፈር ወንጀል ህይወቷ ማለፉ አይዘነጋም። በአደባባይ በቀድሞ የትዳር አጋሯ በበርካታ ጥይቶች የተገደለች እናት፣ በአፍቃሪዋ ፊቷ ላይ አሲድ የተደፋባትን ወጣት አዲስ አበባ ታውቃለች። እንዲህ አይነት ጥቃቶች መቆም አለመቻላቸው ካሳሰባቸው መካከል ዶክተር እሌኒ ዘውዴ ይገኙበታል። የኢኮኖሚ ባለሙያዋ የዓለም ሴቶች ቀን ሲከበር በፌስቡክ ገጻቸው ባሰፈሩት ጽሁፍ በሴቶች ላይ የሚፈጸም ጥቃት ዛሬን በመኖሩ ልብ ያዝናል፣ የአሁኑ ደግሞ ያስደነግጣል። ፊታችንን ባዞርንበት ሌላው የዓለም ክፍል የሚፈጸሙትም እንደዚያው ብለዋል። ዓለም ከሌላው ጊዜ በተለየ እኛን ትሻለች ያሉት ዶክተር እሌኒ የሴቶችን መብት ለማስከበር ትግሉን መቀጠል ያሻል ሲሉ ሀሳባቸውን ጠቅልለዋል። ወንዶችና ሴቶች ልጆቻችንን ፈጽሞ ተቀባይነት የሌለውን ነገር አስቀድመን ልናስተምር ያሻል ያለችው ደግሞ ድምፃዊት ሙኒት መስፍን ነች። ድምፃዊቷ እንዲህ አይነት ጥቃቶች ከመፈጸማቸው በፊት ልጆች ከወላጆች ጋር የሚነጋገሩበት መንገድ ማመቻቸት እንደሚያስፈልግም ጠቁማለች። እንዲህ አይነት አሰቃቂ ጥቃቶች መደጋገማቸው አሳዛኝ ነው ያለችው ሙኒት ለውጥ ያስፈልጋል ብላለች። ግርማ አበበ በጣም አሳዛኝና የሚያስቆጣ ድርጊት። እውነተኛ አፍቃሪ ሲሰደብ ዝም የሚል ቢጎዳ የሚበቀል ሳይሆን ለወደዱት መድከም እረፍት መሆኑ የሚገባው በጣም ትዕግስተኛ፣ ከዚህም በላይ እሷን ቢያጣ እንኳን ምርጫዋን የሚያከብር ነው። ማንኛችንም ብንሆን ለራሳችን እንዲሆንልን የምንመኘውን ለሌላው ብናስብ እንኳን መግደል ጥላቻም በውስጣችን አይፈጠርም። ሴት ልጅ እኮ እናት ናት፣ እህት ናት። የፍቅር አምላክ ለገዳዮቿ የንስሐ ልብና አስተማሪ ፍርድ እንዲሁም ለቤተሰቦቿ መጽናናትን ይስጣቸው ሲል አስተያየቱን አስፍሯል። ሲያን ኤ ባሪ ደግሞ በፍቅር ስም መግደል አሁን በሰው ላይ ተስፋ ቆረጥኩ የሚል አስተያየቷን በትዊተር አጋርታለች። በዚህ ሳምንት በዕለተረቡ የዓለም የሴቶች ቀን ሲከበር ኢትዮጵያውያንና ኤርትራውያን በየአገሮቻቸው ሊታወሱ ይገባል ያሏቸውን ግለሰቦች አጋርተዋል። መቀመጫዋን በስዊድን ያደረገችውና የኤረና ራዲዮ አቅራቢዋ ሜሮን እስጢፋኖስ ከጎርጎሮሳዊው 2012 ዓ.ም ጀምሮ በኤርትራ በእስር ላይ የምትገኘውን ወጣት ልቀቁ የሚል አቋሟን በትዊተር አጋርታለች። ሜሮን በፎቶግራፍ አስደግፋ ባሰራጨችው መልዕክት የቀድሞው የኤርትራ የማስታወቂያ ሚኒስትር ልጅ የሆነችው ሲሃም በጎርጎሮሳዊው 2012 ዓ.ም ስትታሰር የ15 ዓመት ታዳጊ እንደነበረች አስፍራለች። አባቷ አቶ አሊ አብዱ የሚያገለግሉትን መንግስት ጥለው በመኮብለላቸው ከአያቷና ከአጎቷ ጋር ለእስር የተዳረገችው ሲሃም ምንም አይነት ወንጀል አልፈጸመው ተሾመችም ብላለች። ሜሮን የማህበራዊ መገናኛ ዘዴዎች ንቁ ተሳታፊው ኪሩቤል ተሾመ ዕድሜ ልክ እስራት ተፈርዶባቸው በማረሚያ ቤት የሚገኙትን ወይዘሮ እማዋይሽ አለሙን አስታውሷል። ወይዘሮ ማዋይሽ ህገ መንግስቱን በኃይል ለመናድ በህቡ ሰርተዋል በሚል በእነ ብርጋዴር ጀኔራል ተፈራማሞ መዝገብ የተከሰሱ ናቸው። 25 ዓመት እስር የተፈረደባቸው ወይዘሮ ማዋይሽ አለሙ ዛሬ ምስር ላይ ይገኛሉ። ኪሩቤል ወይዘሮዋን በዘከረበት የትዊተር አጭር መልእክት የልጆች እናት የሆኑትና የ51 ዓመቷ ወይዘሮ ማዋይሽ አለሙ አሰቃቂና ሰብአዊ ክብርን ዝቅ የሚያደርግ ማሰቃየት የሚፈጸምባቸው የፖለቲካ እስረኛ ናቸው ብሏል። ጋዜጠኛ በላይ ማናየ ልጅ በጀርባ አዝላ የኩበጭስ አይኗን እየለበለበው ባሏ ቶሎ በይ ቁርስ አቅርቢ እያለ ዱካ ላይ ተዘርፍጦ ለሚያንባርቅባት ለዚያች እናት ቀን መቃናት እንዲሆን ማርች 8 የሚል ጽሁፍ በትዊተር አስነብቧል። የሲራክ ተመስገን የፌስቡክ ጽሁፍ ደግሞ የኢትዮጵያ ማህበረሰብ በሴቶች ላይ ያለውን ጫና ለመቀነስ ብዙ መንገድ ይቀረዋል የሚል አንድምታ አለው። ሲራክ ቦሌና ፒያሳ የሚውል ወንድ ሴትና ወንድ እኩል የሆኑ ይመስለዋል። በእኛ ማህበረሰብ ውስጥ በተለያዩ ምክንያቶች ወንዱ አሁንም የተሻለ ዕድል አለው። ማዕት ምክንያቶች መደርደር ይቻላል። ለዛሬ ይህንን ነኝ። በአቅራቢያችሁ ወደሚገኝ ትምህርት ቤት ሂዱ ሄዳችሁም የዓመቱ መጀመሪያ የተመዘገቡ ተማሪዎችን ቁጥር በጾታ አሳዩ ይበሉ። የዓመቱ መጨረሻ ላይ ተመልሳችሁ ሂዱና አሁንም መረጃውን እዩ። ብዙ ያቋረጠና የደገመ ቁጥር የምታገኙት ሴት የሚለው ምድብ ላይ ነው። ዓመቱ መጨረሻ ድረስ መጠበቅ ያልቻለ ሰው ያለፉ ዓመታትን መረጃ አሳዩኝ ይበል። ለምን ያቋርጣሉ? ለምን ይደግማሉ? መልሱ እዚህ ላይ ነው። ኢኮኖሚያዊው፣ ማህበራዊው ጫና ከወንዱ ይልቅ ሴቷ ላይ ይበረታል። ሴቶች እንዳይበቁ ገና ከስሩ ይቀጫሉ ሲል ሐሳቡን ገልጧል። ባለፈው ሳምንት አርብ አሜሪካዊው ዴቪድ ሽታይንማን በፎርብስ መጽሔት የግል አስተያየት ዓምድ ላይ ያሰፈሩት ጽሑፍ በበርካታ የማህበራዊ ድረገጽ ተጠቃሚ ዘንድ የተሰራጨና ያወያየ ነበር። የዩናይትድ ስቴትስ ብሔራዊ ደህንነት ጉባኤ አማካሪ ዴቪድ ሽታይንማን የኢትዮጵያ መንግስት ሹማምንት ስልጣን ከተቆጣጠሩበት ጊዜ ጀምሮ ሰላሳ ቢሊዮን ዶላር መዝብረዋል ሲሉ ወንጅለዋል። ዴቪድ ሽታይንማን ፎርብስ መጽሔት ላይ በእንግድነት በጻፉት ሰፊ ሐተታ ኢህአዴግ ወደ ስልጣን ከመጣ ጀምሮ የተመዘበረውን ያክል 30 ቢሊዮን ዶላር እርዳታ ከዩናይትድ ስቴትስ ተቀብሏል ብለዋል። አሜሪካና የተቀረው ዓለም አቀፍ ማህበረሰብ ጉዳዩን ችላ ብሎታል ያሉት ሽታይንማን ችግሩ ከተጠያቂነት እጦት ይመነጫል ብለዋል። ሰውየው ካነሷቸው ርዕሰ ጉዳዮች መካከል መነጋገሪያ የሆነው ተመዝብሯል ያሉት ገንዘብ ነው። ዴቪድ ሽታይንማን በፎርብስ የሰነዘሩትን ወቀሳ ተመልክቻለሁኝ። 30 ቢሊዮን ዶላር ኢህአዴግ ሰርቋን ለማለት የተጠቀሙት የተባበሩት መንግስታት ድርጅት ያጠናውን ጥናት ነበር ይላል ጌቱ ካዋቱ የተሰኙ የፌስቡክ ማህበራዊ ድረገጽ ተጠቃሚ ጽሁፍ። የሚገርመው ይህ ጥናት በቀድሞው የደቡብ አፍሪካ ፕሬዝደንት በታቦ ምንቤኪ በሚመራ ኮሚቴ በኩል የወጣ ሲሆን በየአመቱ ከአፍሪቃ ሀገሮች በህገወጥ መንገድ የሚወጣውን ገንዘብ ይጠቅሳል። ህገወጥ ገንዘብ ዝውውር ማለት ሙስና ማለት እንዳልሆነ ሊሰመርበት የሚገባ ጉዳይ ነበር። ገንዘብ ወደ ውጭ ከሚሸሽባቸው አበይት መንገዶች ውስጥ የምዕራባውያን ኩባንያዎች በስመ ኢንቨስትመንት ገብተው በማሸሽ አንደር ኢንቮይሲንግ እህት ኩባንያ ጋር በመመሳጠር የከሰሩ በማስመሰል በኮንትሮባንድ እና በሙስና ነው። ይህን ለመከላከል ምዕራባውያን በተለይ አሜሪካ ሲያቅማሙ መቆየታቸውን በአዲስ አበባ ድርጊት መርሃ ግብር ጉባኤ ላይ የተነሳው የግብር ማጭበርበርን ማስቀረት አጀንዳ ሳይጸድቅ መቅረቱ የሚታወስ ነው። ከዚህ በፊት የነበረውን ግልጽ መረጃ አዛብቶ በመተርጎም ዴቪድ የሰነዘረው ወቀሳ ምን ያክል ልብ ወለድ ጸሐፊ እንደሆነ አሳይቶናል። በእኛ አገር ሙስና እንዳለ የማይካድ ቢሆንም ይህን ያክል አሃዝ የሚይዝ ነው ማለቱ ዘበት ነው ብለዋል። በዶይቼ ቬለ የዋትሳፕ አድራሻ ከደረሱን መካከል የድህነታችን ዋናው ምክንያት ይኸው ነው ብዬ ነው የማምነው። የእርዳታ ገንዘብ ለታለመለት ዓላማ ቢውል እኛ ዛሬ የት በደረስን። ለማንኛውም ጊዜ ይፈተዋል የሚለው ይገኝበታል። ከዛም በላይ ይሆናል የመዘበሩት ግን እኛ ነጭ ካልነገረን እውነት ነው ብለን ለመቀበል ይከብደናል። ለማንኛውም ከሰረቁት ትንሹን ሰማን፣ ወደፊት ብዙውን እንሰማለን። ግን መስማት መፍትሄ አይሆንም። ዋናው ጥያቄ መሆን ያለበት መፍትሄው ምንድን ነው የሚለው ነው የሚል አስተያየትም ደርሶናል። አድማጮቻችን፣ ፌስቡክና ትዊተርን ዞር ዞር ብለን የቃኘንበት የዛሬው መሰናዶ ጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።